የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የአርብ ኅዳር 25 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በአፍሪካ ሀገሮች መካከል ነጻ የንግድ ቀጠና ለመመስረት የተያዙ ጥረቶች ከባድ ፈተናዎች የተጋረጡባቸው መሆናቸው ተገልጿል። በዚህ ጉዳይ ላይ ለመወያየት የአፍሪካ የንግድ ሚኒስቴሮች በአዲስ አበባ ጉባኤ ላይ ተቀምጠዋል። የአህጉራችን ወቅታዊ እድገት መሰረቱ ጥልቀት የሌለው በሸቀጦች ምርትና ንግድ ዙሪያ ያተኮረ ነው። በዚህ የተነሳ ሁሉን አቀፍ የምጣኔ ሀብት እድገትን በተለይ ድህነትን ለመቀነስና ስራ ለመፍጠር የሚያስችሉ ዘርፎችን ያቀፈ ባለመሆኑ የረጅም ጊዜ ዘላቂነት የማይኖረው ነው። በሌላኛው ዘገባችን ከጸሐፊና ገጣሚ በእውቀቱ ስዩም ጋር ሰፋ ያለ ውይይት ይዘናል። እኔ አሁን አዝማሚያውን ሳያው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ያስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂታዬ ነኝ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ በኬንያ ፕሬዝደንት ኡሁሩ ኬንያታ ላይ የተመሰረተውን በሰብና ላይ የተፈጸመ ወንጀል ክስ እንደሰረዘላቸው ታወቀ ፍርድ ቤቱ ይህን ውሳኔውን ይፋ ያደረገው በዛሬ እለት ነው ፍርድ ቤቱ አቃቢ ህጎቹ በፕሬዝደንት ኬንያታ ላይ የተመሰረቱትን ክሶች ያጠናክሮ አለዚያ ደግሞ ይሰርዙ ብሎ የአንድ ሳምንት ጊዜ በሰጠ በሁለት ቀኑ ነው ክሱ የተሰረዘው። ለፍርድ ቤቱ ውሳኔ ፈጥነው በትዊተር አማካይነት ምላሽ የሰጡት ፕሬዚደንት ኬንያታ ከወንጀሉ ነጻ የመሆን እፎይታ ሰጥቶኛል ውሳኔው፣ አሁን ወደ ሀገሬ ሮጬ መለስና ለባለቤቴ ዜናውን እስከማበስራት ቸኩያለሁ ብለዋል። ቢሮው እዚህ ዩናይትድ ስቴትስ የሆነው ሂዩማን ራይትስ ዋች ደግሞ የፍርድ ቤቱን ውሳኔ ነቅፎታል። በመደበኛው ዝግጅታችን ዘርዘር ያለ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የቀድሞ የመከላከያ ምክት ምክትል ሚኒስትር የነበሩትን አሽተን ካርተርን ቀጣዩ የመከላከያ ሚኒስትር እንዲሆኑ አጭተዋቸዋል። ፕሬዚደንቱ ሚስተር አሽተንን መምረጣቸውን ዛሬ በዋይት ሀውስ ነው ይፋ ያደረጉት። የፊዚክስ ምሁርና የተራቀቀ የጦር መሳሪያ ኤክስፐርት የሆኑት አሽተን ካርተር እንደ አውሮፓውያን አቆጣጠር ከ2011 እስከ 2013 በምክትል የመከላከያ ሚኒስትርነት ያገለገሉ ናቸው። በዚያ ወቅትም የሚኒስቴሩ መስሪያ ቤት ዋና የመሳሪያ ግዢ ኃላፊ ነበሩ። አዲሱ እጩ የሁለቱም ፓርቲዎች ድጋፍ እንዳላቸው ነው የሚነገረው። ምክር ቤቱ ሹመታቸውን ካጸደቀላቸው ለሁለት ዓመታት ያህል ብቻ አገልግለው ባለፈው ወር ከስልጣናቸው በፈቃዳቸው የተሰናበቱትን ቸክ ሄግልን ይተካሉ። እዚህ ዩናይትድ ስቴትስ ውስጥ በቅርብ ጊዜያት መሳሪያ ያልያዙ ጥቁር አሜሪካውያን ወንዶች በፖሊስ እየተገደሉ መሆኑን በመቃወም በኒውዮርክና በሌሎችም ከተሞች ትናንት ሐሙስ ለሁለተኛ ቀን ሰልፍ የተቃውሞ ሰልፍ ቀጥሏል። በኒውዮርክ በርካታ የተቆጡ ነዋሪዎች በማንሀተን በኢስትሪቨርና በብሩክሊን ቀበሌዎች አልፎ አልፎም ጎዳናዎች ላይ እንደ ሞተ ሰው በመንጋለል የተቃውሞ ሰልፍ አድርገዋል። አልፎ አልፎ በፖሊሶችና በሰልፈኞች መካከል ግጭት ተፈጥሮ በርካታ ሰዎች ይታሰሩ እንጂ ሰልፎቹ በአመዛኙ ሰላማዊ እንደነበሩን የታወቀው በበርካታ ሌሎች ትላልቅ ከተሞች ሺካጎ፣ ዋሽንግተን ዲሲና ቦስተንን ጨምሮም ሰልፎች ተካሂደዋል። የተቃውሞ ሰልፎቹን የቀሰቀሰው ያለ ቀረጥ ሲጋራ ሲቸረችር ተገኝቷል ተብሎ የተጠረጠረና መሳሪያ ያልያዘ ኤሪክ ጋርነር የተባለ ጥቁር አሜሪካዊ አንገቱን አንቆ ለሕልፈት ያበቃው ነጩ የኒውዮርክ ከተማ ፖሊስ በወንጀል ሊጠየቅ አይገባም የሚል ውሳኔ ከትናንት በስቲያ ረቡዕ ከሕዝብ በተመረጠ ሸንጎ በግራንድ ጁሪ ከተሰጠ በኋላ ነው። በመጨረሻም ሽምቅ ተዋጊዎች በህንዷ ካሽሚር በተከታታይ ባደረሷቸው ጥቃቶች በትንሹ ሀያ ሰዎች ተገድለዋል ሲሉ የህንድ ባለስልጣናት ተናገሩ። ከመካከላቸው አስራ አንዱ የጸጥታ አባላት ናቸው ብለዋል። ህንድ ካሽሚር ውስጥ የሚደርሰውን ሁከት የሚፈጽሙ ከአጨቃጫቂ ወሰን ከፓኪስታን በኩል የሚገቡ ነውጠኞች ናቸው ብላ ህንድ ትከሳለች። ፓኪስታን ውንጀላውን ታስተባብላለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሰዓት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በአፍሪካ ሀገሮች መካከል ነጻ የንግድ ቀጠና ለመመስረት የተያዙ ጥረቶች ከባባድ ፈተናዎች የተጋረጡባቸው ናቸው። በዚህ ጉዳይ ላይ ለመወያየት የአፍሪካ የንግድ ሚኒስቴሮች በአዲስ አበባ በጉባኤ ተቀምጠዋል። ማርተ ቫንደር ቮልፍ ከአዲስ አበባ ያደረሰችንን ዘገባ ትዝታ በላቸው ታቀርበዋለች። የአፍሪካ መሪዎች ከሶስት ዓመታት በፊት በመላ አህጉሪቱ የንግድ ነጻ ቀጠና እንደ አውሮፓ አቆጣጠር በ2017 እንዲመሰረት ተስማምተው ነበር። ለዚህ ነጻ የንግድ ቀጠና መመስረት አስፈላጊ የሆኑ የፖሊሲና ተቋማት ግንባታዎች በዚህ በያዝነው አመት ሁለተኛ አጋማሽ እንዲጀምሩ ታቅዶ ነበር። ሆኖም ተግባራዊ እንቅስቃሴው መዘግየት ይታይበታል። የአፍሪካ ህብረት የንግድ ማህበራት ኮሚሽነር ፋጡማ ሀራም ሀኪል የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ሲኤፍቲኤን ለመመስረት ገና ብዙ ስራዎች ይቀራሉ ሲሉ ለሚኒስትሮቹ አስረድተዋል። የአህጉራችን ወቅታዊ እድገት መሰረቱ ጥልቀት የሌለው በሸቀጦች ምርትና ንግድ ዙሪያ ያተኮረ ነው። በዚህ የተነሳ ሁሉን አቀፍ የምጣኔ ሀብት እድገትን በተለይ ድህነትን ለመቀነስና ሥራ ለመፍጠር የሚያስችሉ ዘርፎችን ያቀፈ ባለመሆኑ የረጅም ጊዜ ዘላቂነት የማይኖረው ነው። የአፍሪቃ ምጣኔ ሀብት በቅርብ ጊዜያት በማደግ ላይ ይገኛል። ሆኖም የአህጉሪቱ ህዝቦች አሁንም በድህነት ኑሯቸውን በመግፋት ላይ ናቸው ብለዋል። በአፍሪካ አገሮች መካከል የሚደረጉ የንግድ ልውውጦች በእጅጉ የተዳከሙ ናቸው። በሌሎች አህጉሮች የእርስ በርስ መናገድ በስፋት ሲታይ፣ አፍሪካ አሁንም የውስጥ ለውስጥ ንግድ ድርሻዋ ከ10 እስከ 12 ከመቶ ብቻ ነው። ለዚህም ነው የአፍሪካ ህብረት ሲኤፍቲኤ ነጻ የንግድ ቀጠናን በመፍጠር የንግድ ልውውጡን በእጥፍ ለማሳደግ እቅድ ያወጣው። ያም ሆኖ ሀያ ከመቶ የንግድ ልውውጥ አሁንም ቢሆን በእጅጉ አናሳ ነው። ለምሳሌ ያህል በአውሮፓ አገሮች መካከል ያለው የእርስ በርስ ትብብር ስልሳ ከመቶ ሲሆን የሰሜን አሜሪካ ሀገሮች የንግድ ልውውጥ አርባ ከመቶ ነው። ሲኤፍቲኤ የአፍሪካ ነጻ የንግድ ቀጠና የአህጉሪቷን ገበያ ተወዳዳሪነት ይጨምራል የሚል ተስፋ ተጥሎበታል። ነጻ የንግድ ቀጠና መመስረት ግን ከባድ ፈተናዎች የተጋረጡበት ነው። ካሌ ሻላትቪዬ፣ የናሚቢያ የንግድ ሚኒስትር ጉባኤውን መርተዋል። የመሰረተ ልማት እድገታችን በእጅጉ ያነሰ ነው። መንገድ በምድርም በሰማይም በውሃም ጭምር ከሌለ ደግሞ መገናኘት አይቻልም። ቁልፉ ጉዳይ ይሄ ነው፣ መሰረተ ልማት ንግድን ያቀላጥፋል። ሌላው ጉዳይ ደግሞ አፍሪካውያን እንደልባቸው ከሀገር ወደ ሌላ ሀገር መንቀሳቀስ አይችሉም። በፖሊሲው ጉዳይም ቢሆን ተመሳሳይ ሁኔታዎች ይታያሉ። ሁሉም ቤቱን ዘግቶ ሲያጨበጭብ ነው የሚውለው። የጉምሩክ ፖሊሲዎች መቀናጀት ይገባቸዋል። የንግድና ኢንዱስትሪ ፖሊሲዎችም እንደዚሁ ሊሻሻሉ ወይም ክለሳ ያሻቸዋል። የአፍሪቃ ምጣኔ ሀብት እድገትና የነፃ ንግድ ቀጠናዎች ላይ የሚታዩ ፈተናዎች እነዚህ ብቻ አይደሉም። መደበኛ ለሆኑ የምጣኔ ሀብት እንቅስቃሴዎች ግብር የማያስገቡ ኢ መደበኛ የምጣኔ ሀብት አምዶች ሰፊ ናቸው። በሚገባ ቋንቋ አየር ባየር፣ ጉልትና በግ አራጅን የመሳሰሉ የሸቀጥና የአገልግሎት ዘርፎች ላይ ቀረጥ የመሰብሰብ አቅም አልተገነባም። የአፍሪቃ ትልቁ ምጣኔ ሀብት የናይጄሪያ የንግድ ሚኒስትር ኦለሼጉን ኦሎቶይን አናንጋ ነጻ የንግድ ቀጠናዎች መመስረት ለአፍሪቃ ምጣኔ ሀብት የደም መዘዋወሪያ ቧንቧ አይነት አስፈላጊ ነው ይላሉ። በአፍሪካ የንግድ ቀጠናዎችን መመስረት ቀለል ሊል የሚችለው ከታሪፍ ውጭ ያሉ የንግድ ማነቆዎችን ማስወገድ ሲቻል ነው። ይህ ደግሞ የንግድ አውታርን መዘርጋት፣ የንግድ ወጪን መቀነስና ሸቀጦች ከአንድ አገር ወደ ሌላው ሀገር እንዲሸጋገሩ ማሳለጥን ያካትታል። ለዚህ ነው ግልጽና ለመረዳት የሚያስችሉ የንግድና የታሪፍ ፖሊሲዎች የሚያሹት። ሲኤፍቲኤ ነጻ የንግድ ቀጠና በአፍሪካ እንዲመሰረት የዓለም የንግድ ድርጅት ደብልዩቲኦ እገዛ በመስጠት ላይ ነው። በአፍሪቃ ነጻ የንግድ ቀጠና ለመመስረት የንግድ ማሳለጥ ስራዎች እንዲስፋፉ ብሎም የንግድ ስራዎችን ለማከናወን የሚያስፈልገው ወረትና የመንቀሳቀሻ ወጪም እንዲቀነስ የአቅም ግንባታ እገዛዎችን የዓለሙ የንግድ ድርጅት ይሰጣል። የዓለም የንግድ ድርጅት ስራ አስኪያጅ ሮቤርቶ አዝቬዶ ሲኤፍቲኤ ነጻ የንግድ ቀጠናን በስራ ላይ ማዋል ረጅም ጊዜ የሚፈጅ ስራ መሆኑን መረዳት ይገባዋል ብለዋል። If you actually do get a continental free trade area, it will be one of the biggest political enterprises in the world. አህጉሪቷን በነጻ የንግድ ግንኙነት ማስተሳሰር ከተቻለ በዓለማችን ትልቅ ከሚባሉ የፖለቲካ ኢንተርፕራይዞች አንዱ ይሆናል። ድንበርን አስምሮ ገፋሃኝ ልለፍ አትለፍ መባባል ማንንም አይጠቅምም። የአፍሪካ ሀገሮች በተለያዩ ክፍሎች የንግድ ቀጠናዎችን ሲመሰርቱ ይታያል። የደቡብ አፍሪካ ሀገሮች ሴደክ የምዕራብ አፍሪካ አገሮች ኤኮዋስ፣ የምስራቅ አፍሪካ ሀገሮች ማህበርም እንዲሁ አህጉራዊ ግቡን ለማሳካት መዳረሻ ተደርገው ቢወሰዱም ፈተናዎችና ቀዳዳዎች ብዙ ናቸው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በዓለም ዙሪያ ያለው የኢንተርኔት ነጻነት ለተከታታይ አራት ዓመታት እያሽቆለቆለ መሆኑን አንድ አዲስ ጥናት አስታወቀ። እያደር ቁጥራቸው እየጨመረ የመጣ በርካታ ሀገሮች የተለያዩ የቁጥጥር ዘዴዎችን በመጠቀም የኢንተርኔት ሳንሱር እያደረጉና ነጻነትን ለመገደብ በሚሻ ቅርበት እየተከታተሉ ነው። ዓለም አቀፉ የሰብአዊ መብት ተቋም ፍሪደም ሃውስ በትናንትናው ዕለት ይፋ ባደረገው ዓመታዊ ዘገባ ከትናንት ይልቅ ዛሬ ብዙ ሰዎች በኢንተርኔት በሚያትሟቸው ወይም በሚያሰፍሯቸው ጽሁፎች ሳቢያ ብቻ ለእስር ይበቃሉ። በኢንተርኔት አማካይነት የሚተላለፈው የመገናኛ ብዙሃን የመንግስታቱን ያወጣችሁትን ጽሁፍ ሰርዙ ወይም አንሱ የሚል ጥያቄ ለማካተት ግፊት ይደረግባቸዋል። የአሜሪካ ድምጿ ዝላቲካ ሆ ያጠናቀረችውን ዘገባ አሉላ ከበደ ይዞ ቀርቧል። ፍሪደም ሃውስ የ2014 ዓመተ ምህረት የኢንተርኔት ነጻነት በሚል ርዕስ ያወጣው የሪፖርቱ በጥናቱ ካካተታቸው ስልሳ አምስት አገሮች ከፊል ያህሉ ካለፈው የአውሮፓውያን ግንቦት 2013 ዓመተ ምህረት አንስቶ በኢንተርኔት ታትመው ለንባብ የሚበቁ ጽሁፎችን ይዘት በልማድ እንደሚባለው በሳንሱር መቀሳቸው እየቀነጠሱና እየቀነጠቡ እንደ ሰፈፍ እያጠለሉ የፈቀዱትን ብቻ ከአንባቢው አይን እንዲደርስ መፍቀድ የሚያስችሉ ፖሊሲዎችን በተግባር መዋላቸውን አመልክቷል። መንግስታት የኢንተርኔት አጠቃቀማቸውን አለያም የጽሑፋቸውን ይዘት የማይቀበሏቸውን ዜጎች ለመቅጣት በታለመ አሰራርም በኤሌክትሮኒካዊ መገናኛ ዘዴዎች ላይ የሚያካሂዷቸውን የተቀነባበሩ ስልላዎችም አጠናቅረው ቀጥለዋል፣ ይላል ሪፖርቱ። የመብት ድርጅቱ አክሎም ይህን መሰሉ የመንግስታቱ ምግባሮች በአጠቃላይ የዜጎችን የኢንተርኔት ነጻነት እያኮሰመኑ ነው ይላል። were in Russia, Turkey and Ukraine. በሚያስደነግጥ ሁኔታ ማለት ይቻላል የበረታ ነጻነታቸው ላይ የበረታ ጫና የተደረገባቸው ሀገሮች ሩሲያ፣ ቱርክና ዩክሬን ናቸው። ከዚህ ቀደም በተካሄዱ ጥናቶች እንደ ተመለከተው በከፋ የኢንተርኔት ነጻነት አያያዝ ሬኮርዳቸው የቀጠሉት ሀገሮች ደግሞ ኢራን፣ ሶሪያና ቻይና ናቸው። በተለይ ሩሲያ ባለፉት ተከታታይ አምስት ዓመታት ውስጥ አያያዟ እያደር ይበልጥ እየከፋ መሆኑን ያስረዱት የፍሪደም ሀውስ የጥናት ባለሙያዋ ቀደም ብላቸው የሰማቸዋት ሎራ ሪድ የአገሪቱ መሪ ቭላዲሚር ፑቲን ወደ ፕሬዚዳንታዊ መንበር በተመለሱበት እንደ አውሮፓውያን የዘመን አቆጣጠር በ2012 መንግስታቸው ማናቸውንም የኢንተርኔት ጽሁፎች፣ ህትመቶች ጨርሶ መገደብ ጭምር የሚያስችሉ በርካታ ህጎችን ደነገገ፣ አጸደቀ። ሩሲያ ከዚህ በፊት አድርጋው በማታወቅ መልኩ በአንዳንድ የግል ወይም ነጻ የኢንተርኔት መገናኛ ብዙሀን ላይ ስታነጣጥር ተመልክተናል። ይሄ የሆነው በመጋቢት ወር ነው። ነገር ግን ህጉ የጸደቀው ባለፈው አመት ታህሳስ ወር ላይ ነበር። አዲሱም ህግ አቃቤ ሕግ ከጽንፈኝነት ጋር የተያያዘ ያለውን አሊያም ያልተፈቀደ ያለውን ተቃውሞ የተመለከተ ማናቸውንም ጽሁፍ እንዳይታተም የሚያደርግ ስልጣን ይሰጠዋል። በዚህም መሰረት አዲሱ ሕግ የግል የኢንተርኔት መገናኛ ብዙሀን ስራ በፍጥነት ለማገድ ያስችለዋል። በዩክሬን የታየውም ተመሳሳይ ነው ይላል ፍሪደም ሃውስ። በመካከለኛው ምስራቅና በምዕራብ አፍሪካ ከተጠኑት 11 አገሮች ውስጥም አስሩ ባለፈው ዓመት የኢንተርኔት ተጠቃሚዎችን እያደኑ ሲያስሩ ተስተውለዋል ብሏል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ ስርጭታችን ይቀጥላል። ባህልና ማህበረሰብ ነው ተከታዩ ዝግጅት። ለምሽቱ አንድ ቤተኛ እንግዳ ነው የጋበዘው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። በአንድ ጊዜ ቤተኛም ሳይሆን ደግሞ ደጋግሞ ስቱዲዮአችንም ለእናንተም ለአድማጮችም የተሰወረ አይደለም እንግዳው ማንነት፣ አሉላ ያስተዋውቀናል። ወደ ዝግጅቱ እንለፍ። ሁለት የሚጋጩ የሚመስሉ ቃላት ናቸው ተከታዩን እንግዳዬን የሚገልጹ አድርጌ የመረጥኩት። እንግዳችን ወጣቱ ባለቅኔና ደራሲ በእውቀቱ ስዩም ነው። ቤተኝነቱ በማይታለፉ ስራዎቹ ደጋግመን በማግኘታችን እንግድነቱ ደግሞ ከአንድ ዓመት በፊት ወዲህ ወደ ዩናይት ስቴትስ ብቅ ባለበት ጊዜ ያወያየ ነው። በእውቀቱ በኒውዮርክ ዩኒቨርስቲ የጣሊያን ትምህርት ክፍል ጋባዥነት ዳግም ወዲህ የመጣበትን ስነ ስርዓት ተንተርሰን ባለፈው የራዲዮ መጽሔት በአጭሩ አውገተነዋል። ታዲያ እንግዳችን ነውእና ዛሬም ስነ ግጥምና ስነ ጽሑፍን ይልቁንም የግሉን የመጠበቢያ መንገድ መጠበቢያ ብዬዋለሁ። በምናብ የሚጓዝበትን ጎዳና መልከት ለማድረግ እንሞክራለን። ቀዳሚው ታዲያ ክንያደል ለምሽቱ ከተመረጡት በዚህ እንንደረር ነጋ ነጋ የእግዜር ስውር መዳፍ ልክ እንደ ፓፒረስ እንደ ግብጦች መጣፍ ወይም እንደ ጥንቱ የአባ ጅፋር ምንጣፍ ጨለማውን ስቦ በወግ ሸበለለ፣ ሰማይ የጠፈራይን ብርሃን ተኳለ። ከዶሮ ጭሆት ውስጥ አዲስ ጎህ ተወልዶ ፍጥረቱ በሞላ ማርያም ማርያም አለ። ነጋ። አልጋዬን ሰብሬ አንሶላ ተርተሬ፣ በአዲሱ ጉልበቴ በታደሳ ሞቴ ልኖር ተዘጋጀው! ለጣዝማ ቅንጣት ከሚጣፍጥ ሞቴ ትንሣኤ ነዋጀሁ። ነጋ እንደ ምታተኛ ተስፋ ሲያታልለኝ አዲሱ ማለዳ ዛሬን ሞክር ሲለኝ የዛሬው ጣዬ ከትናንት ጣጣዬ የሚለይ መሰለኝ። ወጋችን ስነ ጽሁፍ ለዛው ስነ ግጥም ነውና ከዚህ ቀደም ለቅምሻ ያህል የተሰማም ቢሆን በሚከተለው ወግ ጋባዥነት ተከታዩን ደግሞ እናጣጥም። ደስታን ባጎበር በንጹህ ክፍል ውስጥ በላባ ፍራሽ ላይ እንኳን ሲተኙበት ግልገል ሱሪያው ልቀው ገና ሲያዩት ብቻ በእንቅልፍ የሚያጠምቀው እዚያ ላይ ተኝቼ ምቾት ናጣለሁ እንደ ጠላ ብቅል እገለበጣለሁ። በአጭር ቁመትና በጠባብ ደረት ውስጥ ማደር እየጠላሁ እንደ ሉባንጃ ጢስ ክፍሉን እየሞላሁ ብለጠጥ ብሰፋ ምቾት ዳናው ጠፋ፣ ረፍት ደብዛው ጠፋ። ይብላኝ እንጂ ለኔ ይብላይ ለክንዶቼ ይብላኝ እንጂ ለኛ ሌቱ ምን አለበት? ኮከብ አቅፎተኛ ልረሳሽ ፈልጌ ላወጣሽ ከደሜ ፎቶሽን አውድሜ ጽኑ ሐውልትሽን ዶግ አመድ አድርጌ ላወጣው ከደሜ ደምሽን ጠርጌ ልረሳሽ ፈልጌ ጸረ ቢምቢ አጎበር ካልጋው በስትራስጌ የተንጠለጠለው አሁን ካልጠፋ ነገር ከቀሚስሽ ጋር ምን አመሳሰለው ተዘግቶበት መስኮት ተከርችሞበት በር ተጠምዶ ጠበቀኝ ትዝታሽ ባጎበር ምቾቴን ያጣውት ለካ ለዚህ ነበር። በአጭር ቁመትና በጠባብ ደረስ መኖር እየጠላ መጠቅ ያለ ጥልቀት ያለውን ሀሳብ ቀላል በሆነ ዘይቤ የማቅረብ ችሎታ ይመስለኛል የተለየ መስህብ የሚሰጠው። አንድም ስለምትጽፈው ነገር የቀረበ እውቀት መኖር፣ ሌላም ከሰዎች ጋር በቀላሉ ያን የሚጻፍለትን ርዕስ የማዛመድ ችሎታ ነው። እና አዲስ በሚጽፍም ሰው ሀሳብ ሊሆን ይችላል። በታዳሚም ስሜት ሊሆን ይችላል። እንዴት ነው ያን የምታሳካው? ሂደቱን አይደለም አጠያቂ። ያ መንገድ እንዴት ፈጠርከው? ከዚህ በፊት ያነሳን አይመስለኝም። ብዙ የስነ ጽሑፍ ስራዎችን የሚመለክቱ ጭብጦች አንስተናል። ትልቅ ሀሳብ፣ ቀላል አቀራረብ ሁል ጊዜ የምደመምበት ነው። ስለ ጉዳዩ ብዙ ማወቅ ብቻውን በቂ አይደለምና እንዴት ነው የምታደርገው? በአንድ በኩል በልማድ የሚመጣ ይመስለኛል። በልማድ ስለ አንተ አሁን እንዴት መጠየቅ እንዳለብህ፣ እንዴት ማወያየት፣ እንዴት ማውጋት እንዳለብህ ከብዙዎቻችን በላይ በተሻለ መንገድ ትችላለህ። ምክንያቱም አእምሮህ በዛ መንገድ የተቃኘ አይነህ አእምሮህ በዛ መንገድ የተቃኘ ይመስለኛል። እኔም ደግሞ ሳላውቀው ማለት ነው እንግዲህ ያው ነገረኝነት ቃልን ከቃል ጋር ማሳካት ያው በልማድ በልምምድ እና ደግሞ በጥረት ያመጣውት ይመስለኛል። ጥረት ቢታከል እስማማለሁ። ቀልዳ ቀልድ ለዛ የማዋዛቱ የተፈጥሮ ችሎታ ሊሆን ይችላል። ይህን የምጠይቅህ ቀደም ብዬ እንዳልኩት ብዙ ሰዎች ያንተን ስራ ካነበቡ ከተከታተሉ በኋላ እወደዋለሁ ላይ ሊያቆሙ ይችላሉ። ግን የሚቀጥለውን ጥያቄ ካነሳ አንድም ሀሳቡ አስደምሞ ከሆነ በጣም ግዙፍ ሀሳብ ግን ማንኛውም ሰው በቀላሉ የሚረዳው ወዲያውም ደግሞ ከራሱ ጋር የሚያዛምደው አድርገህ ስታቀርብ ያ ይመስለኛል ውበቱም ሌሎችንም እንዲሳቡ የሚያደርገውና ጥረትን ትልቅ ቦታ ሰጠዋለሁ፣ እንዳልከው የተፈጥሮ ነገርም ያንኑ ያህል ሚና ይኖረው ይሆናል። በምን መንገድ ትቀርባለህ? አዲስ ርእስ ስታገኝ፣ ሀሳብ ውስጥ ሲያጭር፣ ልጽፍ የምትፈልገው ነገር ስትነሳሳ፣ የበውቀቱን የአጻጻፍ ዘዴዎች በስርቆት ብታጋራል። ምናልባት ጥናት ሊያስፈልግህ ይችላል። ስለዛ ጉዳይ የተጻፉ የተነገሩ ነገሮችን ብዙ መመርመር ሊያስፈልግህ ይችላል። እንዴት ነው የምትቀርበው? እንግዳ ርእስ ላይ ጫር ያለ ሀሳብ ሲመጣብህ ልሞክረው አንድ ደራሲ፣ አንድ ገጣሚ በሕይወቱ በጣም የሚወሰውሱት የተወሰኑ ሀሳቦች፣ የተወሰኑ ጭብጦች ያሉት ይመስለኛል። የማያመልጣቸው ለምሳሌ አንዱ ስለ ብቸኝነት ብዙ ሊገጥም ይችላል። ለምሳሌ ዮሐንስ አድማሱ እንደሱ ይመስለኛል፣ በብቸኝነት ላይ ብዙ ተቀኝቷል። አንደኛው ስለ ተስፋ ሊጽፍ ይችላል። አንደኛው ስለ ሀገር ፍቅር የወፍታዊ ንጉሴ ያደረጉት እንደነበረው እና የተወሰኑ ጭብጦች የአንድ ደራሲ ሱስ ይሆናሉ። በተለያየ መንገድ፣ በተለያየ ቅርጽ ይሞክራቸዋል። እኔም እንደዛ የማድረግ ይመስለኛል። አንዳንድ አንደኛውም በአንደኛው ቅርጽ ወይ በቀልድ ብየዋለሁ፣ ወይ በግጥም ብየዋለሁ፣ ወይ ደግሞ በገጸ ባህሪ በኩል ልፈትሸው ሞክሬ ያለሁ። ስለዚህ የግጥም መንፈስ ካለ ወይም ድርሰት መንፈስ የሚያነሳሱኝ ሀሳቦች፣ ቅርጾች ሲገጥሙኝ ጽፋለሁ ብዬ ጽፋለሁ። በእውቀቱ አሁን ቀደምት ጸሀፍትን ዮሐንስ አድማሱን፣ የፍታሄ ንጉሴን አንስተሃል። በዝንባሌም ደጋግሞ የጎበኟቸውን ጭብጦች ተመልክተሃል። የበውቀቱ ሱሶች፣ ወስዋሾች በጭብጥ ደረጃ የምታተኩርበት አለ። በስራዎቹ የተለያዩ ርዕሶች ላይ አይቻለሁኝ። ጎላ ብሎ የመጣው የትኛው ይሆናል እርግጠኛ አይደለሁም። አንተ ራስህን መልሰ፣ መላልሰ ስትሄድበት የምታገኘው ጭብጥ አለ። ማጥናት ያለብኝ ይመስለኛል። የበለጠ ከእኔ ይልቅ የሚከታተል ደራሲ የሚያውቀው ይመስለኛል። ምክንያቱም እንደ ደጋገምክ ሳታውቀው ነው እንደ ተመላለሱ። ሱስህ እንደሆነ ብታውቀው ልታመልጠው ትሞክራል። ማምለጥ ካለብህ ነው። አዎ ግን ከደራሲው ይልቅ የበለጠ አንባቢው እዚህ ጉዳይ ላይ ወይ ችክ ትላለህ፣ ወይ ደግሞ ትወደዋለህ ብሎ እንትን ይላል። የሆነ ቦታ ላይ ያገኘሃል እና ባለ ስሜ ብጽፍም የሆነ ቦታ ይመስላል ማለት ይሄ ደግሞ የገሌ ጽሁፍ ይመስላል ብሎ ሰው መተንበይ የሚችለው በእነዚህ ፍንጮች ነው እና የእኔን ሱስናላገኘውስጣናላወቅበጥናቱ ባይሆን አግዛሃለሁ የአጻጻፍ መንገድህን በተመለከተ ቅድም እንዳልከው ስ ስም ባይጻፍበት መለየት እድል ያለኝ ይመስለኛል። በጭብጥ ደረጃ ግን ምናልባትም ብዙ ርሶችን ብዙ ጭብጦችን ነካካ ይሆናል ያገኘው አይመስለኝ። የሌላ ጊዜ ከጠሮ ርዕስ እናድርገው። በጣም መልካም ሰ ከዚህ ቀደም አንስቼ ልሀለሁ ጥበባዊ ስራ ከራሱ ባህል ከሚኖርበት ምንጭ ሲቀዳ የሚኖረውን ልዩነት አንዳንድ ጊዜ ሌላ በአድ እንግዳ ዓለም ውስጥ ሲገባ የሚነጥፍበትን ወይም ደግሞ እንደ ልብ የማይጻፍበትን ሁኔታ በመጠኑ ነካክተናል። መላልሰህ ወደ ውጭ የመውጣት እድል ስለገጠመ እኔም አንተም የምናውቃቸው ኪነ ጥበብ አፍቃሪ በተለያዩ መንገድ ጥበቡን የተካኑ የኪነ ጥበብ ሰዎች ያሉበትን ቦታ ወዳጆችም ስላሉ ከእነሱ ጋም ብዙ ጊዜ የማሳለፍ እድል ስላለ ምን ትታዘባለህ በትልልቅ ስራዎቻቸው የሚታወቁ ኢትዮጵያውያን የኪነ ጥበብ ሰዎች በባዕድ ዓለም የመኖሩ ግዴታ ውስጥ ሆነው ነገር ግን ከጥበቡ ላለመራቅ ሲጥሩና ስራዎቻቸውንም በቻሉበት መንገድ ሲሞክሩ የምታያቸው ጋር ምን ትታዘባለህ? አሁን እነሱ የማይጠይቁ ጥያቄ ነው ይሄ በጣም ከአሜሪካን ሀገር እየኖረ አንድ ሰው ወይም ካናዳ፣ ውጭ ሀገር እየኖረ ባለመደው የአየር ጠባይ ውስጥ ሲስተም ውስጥ ገብቶ የእንጀራ ስራ እየሰራ ደግሞ የመንፈሱን ድርሰት ለመጻፍ ወይም መጽሐፍ ለማሳተም የሚሞክር ሰው ሳገኝ እጅግ በጣም ነው የሚደንቀኝ። እነዚህ ከማደንቃቸው ሰዎች መካከል አንደኛው አንተ የምታውቀው አዳም ረታ ይመስለኛል። በአእምሮ ያለው እሺ አም አዳም ከወጣ በኋላ ልክ እንደ ብዙዎቹ እስከ ድርሰት ጋር ፈጽሞ አልተሰናበታም። አልተሰናበታም፣ ድርሰት አልሸኘውም። ብዙ ማምረት ችሏል። በብዛትም በጣም የቅርብ ጊዜ ስራዎችን የማንበብ እድል ነበረ። ልክ ነው። አጻጻፉም መንገድ ዘይቤውም ጭምር ነው እየረቀቀ የተለየ ዘይቤ እየተላበሰ የመጣው። በትክክል አዳም ያው ቅድም ያልነው ነገር ምሳሌ አዳም የራሱ የሆኑ ሱሶች አሉት። አሁን እንዳንባቢ ታውቀዋለህ ታውቀዋለህ፣ ይህ አዳም ነው ብለህ በጭፍን የምደርስበት ነገር አለ። ዞሮ ዞሮ አዳም በቃ ይህንን ማሸነፍ ችሏል። እኔ ከሀገር ስትርቅ ከሙያም ትርቃለህ። ደራሲ ሆኖ ወጥቶ ደራሲ ሆኖ የቀጠለ ዘፋኝ ሆኖ ወጥቶ ዘፋኝ ሆኖ የቀጠለ ብዙ አታገኝም። ብርቅ ነው። ለምን እንደማይሆን ይገባኛል። አሁን የአገሩና አኗኗር ዘይቤ ሳይሆን አያፈናፍንም። አዳም ያን ማሸነፍ ችሏል። እና ሌሎችም እንደዚሁ የእሱን አርያ መከተል የሚችሉ ሰዎች ቢመጡ ደስ ይላል። ከዚህ በፊትም እየተነጋገርን ይመስለኛል ጋሽ ስብሐት ገብረ እግዚአብሔር ተናገሩ ተብሎ የሰማሁት አባባል አለ። ምንድን ነው የሚለው? አንድ ደራሲና አንድ ከንቲባ ስራ ሰሩ ከተባለ በራሳቸው ሕዝብ መሀል በእግራቸው መንሸራሸር አለባቸው፣ አለበለዚያ ስራቸውን እየሰሩ አይደለም የሚለው በጣም አምንበታለሁ። ስለዚህ ባይመችም ግን እንደ አንድ የጸሐፊነት ተልእኮ በራስ ሀገር ውስጥ መኖር ግዴታ ነው ብዬ አስባለሁ። ያን አየር እየማጉ ውሀውን እየተጎነጩ ኑሮውን እያሸተቱ የሚመጣው ይለያል ነው ይለያል። የግዴታ ነው ብዬ አስባለሁ። ይህን መርህ እስከ መቼ ድረስ እንደምከተለው ባላቅም ጥያቄውን ማንሳቴን አሁን አስታወስክኝ። ከሀገር ወጥቶ ሊሰራ የሚችል ሊቀጥል የሚችል ሕይወትን በተመለከተ ባነሳንበት ምንጭን ምለቅ አይመስልም የሚል ስሜት ነው ያንጸባረቀው። ተመልሰ ያጅ ነህ በጥቂት ሳምንታት? አዎ ከአንድ ከሁለት ሳምንት በኋላ መልሳለሁ። ዴ በእውቀቱ ስለ ኢትዮጵያ ስነ ጽሁፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር በአንተ ቋንቋ ልጠቀም ነው ሽርፍራፊ ታሪኮች በሚል በርካታ ጽሁፎችን ጽፈሃል። እነኚህ ወጎች ብዙዎች ካነበቡ በኋላ የሚያስታውሷቸው የተዋቸው የሚሄዱት ሀሳቦች፣ ስታስታውስ የሚያስፈግጉ ሀሳቦች፣ የቀልድ ለዛዎቹ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ግና ብዙ ስራዎችንም እንደምናይም ነው የምንነጋገረው፣ ምናልባት መንገድ ላይ የገቡትን ጨምሮ ስለ ኢትዮጵያ ስነ ጽሁፍ እስኪ እናወራ፣ እንደ ጸሀፊም እንደ አንባቢም ዛሬ ያለውን የስነ ጽሁፍ አዝማሚያ በስነ ግጥሙም በልብ ወለድ ስራዎቹም ምናልባት ሌሎችንም አለፍ ብለን ማየት እንችላለን። ያንተ እንትዝብቶች ያንተ ዘመን ጸሀፊዎች ከአንተ ከቀደሙት፣ ከዚያም ከነሱ በፊት ከነበሩት ቅድም እናነሳሳቸውን አንጋፋዎቹን አሁን ያነሳቸውን አዲስ አለማየሁን፣ ዮሀንስ አድማሱን፣ የጥንቱን የፍታሀ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ፣ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የጎላ ስራ ምትላቸው እኔ አሁን አዝማሚያውን ሳየው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። የአማርኛ ጽሁፍ እየተዳከመ የመጣ ይመስለኛል ነው ያለው። በእውቀቱ ለምን ብዙ መጽሐፍ ከቻለ ባህሩን በምኖር ከሚያውቅ ሰው ሲመጣ ከራሱ በላይ በሆነ ምክንያት ማየት ከሚችል ምላሹን መስማት የሚያጓጓ ይመስለኛል። ሁሉን የሚያስረው ሰዓት አደለ በትልቁ ርዕስ በዚህ ርዕስ ባነሳ ነው ላይ የሚኖረንን ቆይታ ሰፋ ያለውን ወግ በቀጠሮ ልናሳድር ነው። በሁዱ የራዲዮ መጽሔትም አጠር ያለም ቢሆን ደርዝ ያለው ወግ ይጠብቃችኋል። ለአሁኑ ግን እንግዳይን በእውቀቱ ስዩምን ወጣቱን ባለቅኔ ለጊዜው አመሰግናለሁ። ጊዜ ርስት ነው። ውይይቱ አልተጠናቀቀም። እንግዲህ በሳምንቱ መጨረሻ በሚካሄዱ በተለይ እሁድ ለት በራዲዮ መጽሔት ዝግጅት እንዲሁም በቀጣይነት ደግሞ በባህልና ማህበረሰብ ተከታታይ ውይይቶቹን አሉላ ከበደ ይዞ ይቀርባል። ለምሽቱ እንግዶቹ እናመሰግናለን። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሦስት ሰዓት ላይ በ25 እና በ30 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማ ጊዜ ነኝ። ጤና ይስጥልኝ። ጤና